በመጀመሪያም አርስተ ዜና የአድዋ ድል 120ኛ መታሰቢያ በዓል በአዲስ አበባና በመላው አገሪቱ ዘንድሮ ለየት ባለመልኩ በደመቀ ሁኔታ ተከበረ። ከአዲስ አበባ ኢትዮጵያ ወደ ሃኖይ ቬትናም በአውሮፕላን የተጓዙ ሁለት ቬትናሞች በሕገወጥ የዞን ጥርስ ዝውውር ተጠርጥረው በቁጥጥር ስር መዋላቸውን የማሌዥያ ባለሥልጣናት ዛሬ አስታወቁ። የኢንዶኔዥያ ምስራቃዊ የባህር ጥረፍ ሱማትራ መጠኑ 79 በሚደርስ ኃያል ርዕደ መሬት ተመታ። ሱናሚ እንዳይቀሰቀስ ያሰጋል። ዜናው በዝርዝር የአድዋ ድል 120ኛ መታሰቢያ በዓል ካለፈው ዓመት ለየት ባለመልኩ ዘንድሮ በአዲስ አበባ ከተማና በመላው አገሪቱ በደማቅ ሁኔታ መከበሩ ተገለጠ። በመዲናይቱ አዲስ አበባ በዳግማዊ ምኒልክ ሐውልት ስር ዛሬ በተከናወነው የመታሰቢያ ሥነ ሥርዓት በዓል ላይ አባትና እናት አርበኞች፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ፣ የመንግሥት ባለሥልጣናት፣ ነዋሪዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የውጭ አገራት ዲፕሎማቶችና የአፍሪቃ ህብረት እንግዶችም እንዲመጡ ግብዣ መደረጉን አባት አርበኞች ተናግሯል። ባለፈው ዓመት የአበባ ማስቀመጥ ስነ ሥርዓት ብቻ ይከናወን እንደነበር የገለጡት የጥንታዊት ኢትዮጵያ ጀግኖች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን የዘንድሮ በዓልን ለየት የሚያደርገው ነገር አለ ብሏል። ከውጭ ጉዳይ ሚኒስቴር በደረሰን ወረቀት ዜና፣ የጣሊያኑ ፕሬዚዳንት ኢትዮጵያ በሚመጣው 13 ቀን ውስጥ እንደሚመጣና በድል ሐውልታችን ላይ አበባ እንደሚያስቀምጥ ስለተነገረን ለእኛ ትልቅ ደስታ እንደተሰማን ነው። ዘንድሮ በተከናወነው የአድዋ ድል 120ኛ ዓመት መታሰቢያ ስነስርዓት ለአባት አርበኞች የተሻለ ቦታ እንደተሰጣቸው የጥንታዊት ኢትዮጵያ ጀግኖች ማኅበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ገልጧል። ከኢትዮጵያ ወደ ቪየትናም ሃኖይ ያቀኑ ሁለት ቪየትናሞች በህገወጥ የዝሆን ጥርስ ዝውውር ተጠርጥረው በቁጥጥር ስር መዋላቸውን የማሌዥያ ባለሥልጣናት ዛሬ አስታወቁ። በማሌዥያ የአየር ማረፊያ ደህንነቶች ቅዳሜ ዕለት በቁጥጥር ስር የዋሉት ሁለቱ ተጓዦች 101 ኪሎ ግራም የሚመዝን የዞን ጥርስ በሻንጣዎቻቸው ሸሽገው ለመግባት ሞክሯል፣ መባሉን የጀርመን ዜና አገልግሎት ዘግቧል። ቀሪው 58 ኪሎ ግራም የዞን ጥርስ ባለቤት አልተያዘም፣ ቬትናማዊ ሳይሆን ግን አይቀርም ተብሏል። ባለፈው ሳምንት መገባደጃ ላይ የማሌዥያ አየር ማረፊያ የደህንነት ሠራተኞች በአጠቃላይ 159 ኪሎ ግራም የሚመዝን የዞን ጥርስ መያዛቸውን ገልጧል። ኳላላምፑር አየር ማረፊያ የተወረሰው የዞን ጥርስ 382000 ዶላር ዋጋ እንዳለው ተጠቅሷል። ሁለቱ ቪየትናማውያን ተጓዦች ወደ ሃኖይ ቪየትናም በነበራቸው ጉዞ ኳላላምፑር አየር ማረፊያ ማሌዥያ ውስጥ የተያዙት በአንጎላ መዲና ሉዋንዳና በአዲስ አበባ አየር ማረፊያ ተጉዘው መሆኑን ባለሥልጣናቱ አብራርቷል። ዩናይትድ ስቴትስ የጀርመን ዋነኛ የንግድ ሸሪክ በመሆን ከ40 ዓመታት ቆይታ በኋላ ለመጀመሪያ ጊዜ ፈረንሳይን በለጠች። ባለፈው የጎርጎሪዮስ ዓመት በጀርመንና በዩናይትድ ስቴትስ መካከል የተከናወነው የንግድ ልውውጥ መጠኑ 173 ቢሊዮን ዩሮ የሚጠጋ ነበር ተብሏል። ፈረንሳይ ከጀርመን ጋር ባደረገችው የንግድ ልውውጥ የዋለው የገንዘብ መጠን 171 ቢሊዮን ዩሮ ነው ሲል ቪስ ባደን የሚገኘው የጀርመን የመንግሥት መስሪያ ቤት አስታውቋል። እንደ መረጃው ከሆነ ፈረንሳይ እንደ ጎርጌሮስ አቆጣጠር ከ1975 አንስቶ በገቢና በወጪ ንግድ የጀርመን ዋነኛ ሸሪክ ሆና ቆይታለች። ይህ ዶችቬሌ ሬዲዮ ነው። በአሜሪካን ፕሬዝዳንታዊ ምርጫ ከመከናወኑ በፊት በርካታ ግዛቶች እጩ ተፎካካሪዎችን በሚመርጡበት ሱፐር ቱስደይ በተባለው በትናንቱ የምርጫ ሂደት ለዲሞክራቶቹ ፓርቲ ተወዳዳሪ ሂላሪ ክሊንተን እና ለሪፐብሊካኑ ዋነኛ ተፎካካሪ ዶናልድ ትራምፕ በከፍተኛ ደረጃ ማሸነፋቸው ተገለጠ። ከሌላው ዲሞክራት ተወዳዳሪ በርኒ ሳንደርስ ጋር የተፎካከሩት የ68 ዓመቷ ዲሞክራት ሂላሪ ክሊንተን በሰባት ግዛቶች አሸናፊ መሆናቸው ታውቋል። ሂላሪ ክሊንተን አሜሪካውያን ተባብረው መስራት እንዳለባቸው ተናግሯል። ለዚያም ነው ሊከፋፍለን የሚሞክረውን ኃይል መቋቋም ከቻል ይህች ሀገር ለሁሉም እንድትሆን ለማድረግ በአንድነት መስራት እንችላለን ስል በጥልቀት የማምነው። ዶናልድ ትራምፕ በበኩላቸው በተለይ በማሳቹሴትስና በደቡባዊ ግዛቶች ድል አድርጓል። ዶናልድ ትራምፕ በቅድመ ምርጫው ምሽት ሲናገሩ እንዲህ ብለው ነበር። ይህ አስደሳች ምሽት ነው። እስካሁን አምስት ግዛቶችን አሸንፈናል። እናም ስድስት ወይንም ሰባት አሊያም ስምንት ወይ ደግሞ ዘጠኝ ግዛቶች ላይ ማሸነፍ የምንችልም ይመስለኛል። በእውነቱ ድንቅ ነው። ቴድ ክሩዝ ቴክሳስ ውስጥ በማሸነፋቸው እንኳን ደስ ያሉ ላለው በዚያ ለማሸነፍ ምን ያህል ጠንክረው ታትረው እንደሰሩ አውቃለሁ ስለዚህ ቴድ ክሩዝን እንኳን ደስ ያሎት ልበላቸው ድንቅ ማሸነፍ ነው አሜሪካን ዳግም ጠንካራ እናደርጋታለን ወገኖች ዳግም ጠንካራ እናደርጋታለን የ69 ዓመቱ ቢሊዮነር ባለሀብት ዶናልድ ትራምፕ አሸናፊ የሆኑት በሰባት ግዛቶች ላይ ነው። ሂላሪ ክሊንተን እንደተጠበቀው አፍሪቃ አሜሪካውያን በሚበዙበት እንደ አርካንሶ በመሳሰሉ ደቡባዊ ግዛቶች ተሳክቶላቸዋል። ሁለቱም ዋነኛ ተፎካካሪዎች በሚቀጥለው ዓመት ጥቅምት 29 ለሚካሄደው ፕሬዝዳንታዊ ምርጫ ከወዲሁ የየፓርቲያቸውን ደጋፊዎች በማስተባበር ከፍተኛ ድምፅ መሰብሰብ ይጠበቅባቸዋል። የአውሮፓ ሕብረት በባህር በኩል ወደ ግሪክ የሚመጡ ስደተኞችን ቁጥር ቱርክ በቀን ውስጥ በ1 ሺህ እንድትቀንስ ጫና በማድረግ ላይ መሆኑን ሮይተርስ ዘገበ። ከሁለት ወራት በፊት በተደረገው ስምምነት መሰረት የአውሮፓ ሕብረት ስደተኞችን በቀጥታ ከቱርክ ለመውሰድ ቱርክ በባህር የሚደረገውን ፍልሰት መቀነስ ይገባት ነበር ሲሉ የሕብረቱ ባለሥልጣናት ተናግሯል። በግሪክ ሰብአዊ ቀውስ ከተከሰተ ወዲህ የአውሮፓ ሕብረት ከቱርክ ጋር የፊታችን ሰኞ ሊያደርግ ባቀደው አስቸኳይ ስብሰባ ላይ የስደተኞቹን የገፍ ፍልሰት ለመቀነስ አንድ ውሳኔ ላይ እንዲደረስ የጀርመን መራሒተ መንግሥት አንጌላ ሜርክል ግፊት በማድረግ ላይ ናቸው። በሬክተር መለኪያ መጠኑ 7.9 የሚደርስ ኃያል ርዕደ መሬት የኢንዶኔዥያ ምስራቃዊ የባህር ጠረፍ ሱማትራን መምታቱ ተገለጠ። ቁጥራቸው ለጊዜው በውል ባይገለጥም አንዳንድ ሰዎች እንደሞቱ ሮይተርስ የዜና ምንጭ ዘግቧል። የመሬት መንቀጥቀጡ ከዋናው የኢንዶኔዥያ መሬት 150 ኪሎ ሜትር የራቀ ቢሆንም ሱናሚ በመባል የሚጠራውን ግዙፍ ማዕበልና ነውጥ ሊያስከትል ይችላል ተብሎ ተፈርቷል። ርዕደ መሬቱ የደረሰው ከውቅያኖስ ጠለል በታች 10 ኪሎ ሜትር ጥልቀት ውስጥ እንደነበር ተነግሯል። ከዛሬ 12 ዓመታት በፊት ኢንዶኔዥያ ውስጥ ተቀስቅሶ የነበረው ከባድ የመሬት ነውጥ ኃያል ሱናሚ በማስከተሉ የተነሳ ከአስር በላይ በሚቆጠሩ አገራት ነዋሪ የሆኑ ሁለት መቶ ሰላሳ ሺህ ሰዎች አልቋል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚተላለፈው የዶችቬሌ ሬዲዮ ስርጭት ነው። አድማጮች፣ ዜናውን ለማጠቃለል አርዕስተ ዜናውን በድጋሚ እናሰማለን። የአድዋ ድል 120ኛ መታሰቢያ በዓል በአዲስ አበባና በመላው አገሪቱ ዘንድሮ ለየት ባለ መልኩ በደማቅ ሁኔታ ተከበረ። ከአዲስ አበባ ኢትዮጵያ ወደ ሃኖይ ቬትናም በአውሮፕላን የተጓዙ ሁለት ቬትናሞች በህገወጥ የዝሆን ጥርስ ዝውውር ተጠርጥረው በቁጥጥር ስር መዋላቸውን የማሌዥያ ባለሥልጣናት ዛሬ አስታወቁ። የኢንዶኔዥያ ምስራቃዊ የባሕር ጠረፍ ሱማትራ በሬክተር መለኪያ መጠኑ 7.9 በሚደርስ ኃያል ርዕደ መሬት ተመታ። ሱናሚ እንዳይቀሰቀስ ያሰጋል። የዕለቱ ዜና በዚሁ አበቃ።